of America በኢቦላ ክፉኛ ከተጠቁት የምዕራብ አፍሪቃ ሀገሮች መካከል አንዷ የሆነችው ጊኒ ውስጥ ቫይረሱ ቀድሞ ባልደረሰባቸው አካባቢዎች አዳዲስ ህመምተኞች እየታዩ መሆኑ ተገለጸ። ይህ ሁኔታ ለስድስት ወራት ከተካሄደው የመቆጣጠር ጥረት በኋላ ኢቦላን ጊኒ ውስጥ ማረጋጋት ስለመቻሉ በተሰማው አበረታች ዜና ላይ ቀዝቃዛ ውሃ እንደመቸለስ ሆኖ ታይቷል መሆኑም ጊኒ አሁንም በአስቸኳይና በተጠንቀቅ ሁኔታ ላይ ትቆያለች። በሌላ በኩል ደግሞ በኢቦላ ወደ ተጠቁ ሀገሮች ሲደረጉ የነበሩ በረራዎች እንደተቋረጡና ድንበሮችም እንደተዘጉ መሆኑ ወደ ሀገሮቹ ሊደርሱ የሚገባቸውን ሰብአዊ አቅርቦቶች በወቅቱ እንዳይደርሱ ማድረጉ ተነግሯል። ዘጋቢዎቻችን ከጊኒ ዋና ከተማ ከኮናክሪ ካሪም ካማራ፣ ከሴኔጋል ዋና ከተማ ዳካር ክሪስቲን ሮቢ የላኳቸው ዘገባዎች አሉ። ሶሎሞን አባተ እንደሚከተለው አዘጋጅቷቸዋል። ጊኒ ውስጥ ኢቦላ ቀድሞ ባልደረሰባቸው ዘጠኝ ከተሞች አሁን አዳዲስ ህሙማን እየተገኙ ነው። እነዚህ ከተሞች በመላ ሀገሪቱ ተበታትነው የሚገኙ ሲሆኑ በላይኛው ጊኒ ማዲያና ከተማ፣ በደቡብ ማሴንታ፣ በታችኛው ጊኒ ደግሞ ፎሬካሪያ እና ኮያ ይገኙባቸዋል። አዳዲስ ህሙማን የተገኙባት ኮያ ከመናገሻዪቱ ኮናክሪ ሃምሳ ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። የኢቦላ ወረርሽኙ እየተረጋጋባት እንደነበረ በተነገረባት ጊኒ እንዲህ አይነቱ የተስፋፋ ማገርሸት የተከሰተው አብዝተው ከተጠቁት ጎረቤት ሀገሮች ከሴራ ሊዮንና ከላይቤሪያ ድንበር እያቋረጡ በገቡ ሰዎች ምክንያት ነው ሲሉ የጊኒ ባለሥልጣናት እየተናገሩ ነው። ኢቦላ ሀገራቸው ውስጥ ሊጠፋ ከተቃረበ በኋላ አሁን በድንበር አካባቢዎች ባሉ ከተሞች ውስጥ ተመልሶ እየታየ መሆኑን የሀገሪቱ ፕሬዚደንት አልፋ ኮንዴ ለሀገራቸው ሕዝብ ባደረጉት ንግግር አስታውቀዋል። ልናጠፋው ደርሰን ነበር። ከሴራሊዮኗ ቦ ከተማ አንድ ሕመምተኛ ከመምጣቱ በፊት ኮናክሪ ላይ ያለውን የሕክምና ማዕከል ለመዝጋት ሁሉ አስበን ነበር። ችግሩ እስከ ቅርብ ጊዜ ድረስ በብጥብጥና ግጭቶች ላይ በቆዩት ሴራሊዮንና ላይቤሪያ በቂ የጤና መዋቅሮችና ተቋማት አለመኖራቸው ነው። ልብ ማለት ያለብን አንድ እንኳ የኢቦላ ቫይረስ ያለበት ሰው ላይቤሪያ ውስጥ ካለ ሁላችንም አደጋ ላይ መሆናችንን ነው። ኢቦላን የምንዋጋው ራሳችንም ላይቤሪያና ሴራሊዮንም ውስጥ ነው። ጊኒ የኢቦላን መዛመት ለመቆጣጠር ያመቸኛል ያለቻቸውን አዳዲስ እርምጃዎች እየወሰደች ነው። ለኢቦላ ቫይረስ ተጋልጠው ሊሆኑ ይችላል የሚባሉ ሰዎች የሚቆዩባቸው ወይም እንደ መሸጋገሪያ የሚያገለግሉ 16 ማዕከሎች እና ሁለት ተጨማሪ የሕክምና ጣቢያዎች መከፈታቸውን የጊኒ ብሔራዊ የኢቦላ መከላከያና መቆጣጠሪያ መርሃ ግብር አስተባባሪ ዶክተር ሳኮባ ኬይታ አስታውቀዋል። Nous avons décidé de ኮናክሪ ያለው የህክምና ማዕከል ስራውን ይቀጥላል። በሀገሪቱ ደቡብ ምዕራብ በሚገኙት ከጌዱና ምስንታ ደግሞ ህማማኑ ከመኖሪያቸው ሳይርቁ ህክምና የሚያገኙባቸው ዘመናዊ ተቋማት ይከፈታሉ። ከሴራ ሊዮንና ከላይቤሪያ ጋር በሚዋሰኑ አካባቢዎች ሁሉ ላይ ደግሞ ቫይረሱ ያልደረሰባቸውም ቢሆኑ የኢቦላ መሸጋገሪያ ማዕከላት እንደሚከፈቱ አስተባባሪው ተናግረዋል። እነዚህ አዳዲስ የተባሉ እርምጃዎች ለሁለት ወራት ስራ ላይ የሚቆዩና የ11 ሚሊዮን ዶላር ወጪ የሚያስከትሉ መሆናቸው ታውቋል። ደቡብ ምስራቅ ጊኒ ውስጥ ኢቦላ የተቀሰቀሰው ከስድስት ወራት በፊት ሲሆን በዚህ ጊዜ ውስጥ 25 የጤና ባለሙያዎችን ጨምሮ 494 ሰው በኢቦላ ምክንያት ሞተዋል። በሌላ በኩል ደግሞ ሴኔጋልና አይቮሪ ኮስት በኢቦላ በብርቱ ከተጠቁት ሀገሮች ለሚነሱ አይሮፕላኖች አየር ጣቢያዎቻቸውን ዘግተዋል። በዚያ ላይ ብዙ ዓለም አቀፍ አየር መንገዶች ወደ ጊኒ፣ ሴራ ሊዮንና ላይቤሪያ ዋና ከተሞች የሚያደርጓቸውን በረራዎች አቋርጠዋል። የዓለም የጤና ድርጅት ደብሊዩ ኤችኦ ግን ይህንን የሀገሮቹንና የአየር መንገዶቹን እርምጃ እየኮነነ ነው። ኢቦላ በበረራ ወቅት የመተላለፉ እድል በጣም አነስተኛ መሆኑን ይናገርና ኢቦላ በአየር ወይም በትንፋሽ አይተላለፍም፣ በሳል ምክንያት አይተላለፍም ይላል። ኢቦላ የሚተላለፈው ይላል ደብሊዩ ኤችኦ በደምና በሌሎችም ከሰውነት ውስጥ በሚወጡ ፈሳሾች አማካይነት ብቻ ነው። እንዲያም ሆኖ አየር መንገዶቹ በረራ ለማቆም ወስነዋል። በዚህም ምክንያት ሰራተኞቻቸውና አስፈላጊ አቅርቦቶችን ወደ ተጠቁ ሀገሮች ማስገባትም ሆነ ማስወጣት አለመቻላቸውን የቀይ መስቀልና ቀይ ጨረቃ ፌዴሬሽን የአፍሪካ ዳይሬክተር ገልጸዋል። እርምጃው ጥረቶቹን እየጎዳ ነው። በሀገሮቹ ውስጥ ያለውን ሁኔታ ድንበሮችን መዝጋትና የመሳሰሉት ውሳኔዎች ፈጽሞ አያግዙም። ስለዚህ ነድቶ መግባትና መምጣትን የመሳሰሉ ብዙ ገንዘብና ጊዜ የሚጠይቁ አማራጮችን ለመውሰድ ተገደናል። ይህ ሁኔታ በእውነቱ ማንንም አይጠቅምም። ሴኔጎል ባለፈው ወር የተባበሩት መንግስታት በረራዎች ወይም አውሮፕላን ዳካር ላይ እንዳያርፉ በመከልከሏ ብዙ የተራድኦ ተቋማት የወቀሳ ውርጅብኛ አዝንበውባት ነበር። ከዚያ በኋላ መንግስቱ የሰብአዊ አቅርቦቶች መተላለፊያ እንደሚከፍት አስታውቀው የነበረ ቢሆንም ዝርዝሮችን ግን አልሰጠም። የምዕራብ አፍሪካ አቪዬሽን ገበያ ባለፉት አምስት ዓመታት ውስጥ ከፍተኛ እድገት አስመዝግቦ የነበረ ቢሆንም የአሁኑ ሁኔታ ግን ያንን እድገት ሊጎዳና ሊቀለብሰውም እንደሚችል ስጋታቸውን እየገለጹ ያሉ ብዙ ናቸው። ካለፈው ነሐሴ መጀመሪያ አካባቢ አንስቶ ባለው ጊዜ ውስጥ የኬንያ አየር መንገድ፣ አሪክ ኤር፣ ኤር ኮት ዲቯር በአስሮች የሚቆጠሩ በረራዎችን በየሳምንቱ እየሰረዙ ነው። ዓለም አቀፉ የአየር መጓጓዣ ኅብረት አያታ ቃል አቀባይ ክሪስ ጎተር በሰጡት ቃል የላይቤሪያ የሴራሊዮንና የጊኒ ዓመታዊ በረራዎች ከአጠቃላዩ የአፍሪቃ የንግድ በረራ ገቢ ሶስት ከመቶ ብቻ የሚሸፍኑ ቢሆንም ኢቦላ አሁን በያዘው ሁኔታ የሚቀጥል ከሆነ የአየር ንግድ ገቢው እጅግ ከፍተኛ ለሆነና ተከታታይ ኪሳራ እንደሚጋለጥ አስጠንቅቀዋል። ኦዋግ በሚል ምህፃር የሚታወቀው ዓለም አቀፍ የበረራ ትንተና ኩባንያ ባወጣው መረጃ መሠረት የጋም የጋምቢያው አየር መንገድ ጋምቢያ በርድ በነሐሴ የመጀመሪያ ሁለት ሳምንት ውስጥ ስድስት ሺህ መቀመጫዎችን ከሴራ ሊዮንና ላይቤሪያ ዋና ከተሞች ከፍሪታውን እና ከሞንሮቪያ ያጓጓዘ ሲሆን ከዚያ ወዲህ ግን እስከ መስከረም መጨረሻ ባለው ጊዜ ሁሉንም መቀመጫዎች ሰርዟል። የእንግሊዙ ብሪቲሽ ኤርዌይስ አራት ሺህ መቀመጫዎችን እስከያዝ ነው የአውሮፓ ዓመት መጨረሻ ላለው ጊዜ ሰርዟል። በረራዎቹን መሰረዝና ማቋረጥ ሀገራቸውን እየነጠለና እያገለለ ምጣኔ ሀብቷንም እያሽመደመደ መሆኑን የላይቤ ያ የገንዘብ ሚኒስትር አማራ ኮኔ ገልጸዋል። ላይቤሪያ ውስጥ መስራት የሚፈልጉ ንዋይ አፍሳሾች መግባት ካልቻሉ፣ እዚህ የግል ንግዶችና ሽርክናዎች ያሏቸው ላይቤሪያውያን መውጣት ካልቻሉ ምጣኔ ሀብቱ ችግር ላይ ይወድቃል። በሌላ በኩል ደግሞ የአየር በረራዎች መቋረጥ በሶስቱ ሀገሮች ውስጥ ቁልፍ የሚባሉ የምጣኔ ሀብቱን ዘርፎች መጉዳቱን አዲስ አበባ የሚገኙት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ዋና ጸሐፊ ካርሎስ ሎፔዝ ተናግረዋል። በማዕድን ልማት ዘርፍ መከናወን የነበረባቸው ስራዎች ቆመዋል። ግብርናውም ላይ እንዲሁ ኩባንያዎች ሰራተኞቻቸውን ወደ ሀገሮቹ መላክና የስራ እቅዶችንም ማውጣት አለመቻላቸውን የኢሲኤው ዋና ጸሐፊ ገልጸዋል። በዚህ ሳምንት መጀመሪያ ላይ የአፍሪካ ህብረትም ሀገሮች ማንኛቸውንም አይነት እገዳዎች እንዲያነሱና ድንበሮቻቸውንም ክፍት እንዲያደርጉ ህብረቱ መጠየቁ ይታወሳል። ይህ በእንዲህ እንዳለ የላይቤሪያ መንግስት ለኢቦላ ወረርሽኝ እየሰጠ ያለውን ምላሽ በሚተቹ ጋዜጠኞች ላይ ገዳቢ እርምጃዎችን እየወሰደ መሆኑን የላይቤሪያ ጋዜጠኞች ማህበር ወይም ፕሬስ ዩኒየን አስታውቋል። ማህበሩ ለሀገሪቱ የፍትህ ሚኒስትር በጻፈው ደብዳቤ ፖሊስ በአሳታሚዎች ላይ ወከባ ማድረሱን፣ ከአንድ ጋዜጣ አሳታሚ ድርጅት ላይ ኃይል ማመንጫ ጀኔሬተር መውሰዱን፣ አንድ ሌላ ጋዜጣ አሳታሚ ደግሞ በኃይል መዝጋቱን ገልጿል። እነዚህ አድራጎቶች መገናኛ ብዙሃኑ ነገሮችን በጥርጣሬ ማየት እንዲጀምሩ የገፋፏቸው መሆኑን የማህበሩ የሀገሩ ፕሬዚደንት አብዱላይ ካማራ ገልጿል። ለኢቦላ መከላከያና ምላሽ የተመደበ ገንዘብ መመዝበሩን የዘገበውን ናሽናል ክሮኒክል ጋዜጣ ባለስልጣናቱ ባለፈው ነሐሴ 8 ዘግተውታል። ይኸው ጋዜጣ የአሁኑን መንግስት አስወግዶ አዲስ የሽግግር መንግስት የመመስረት ሴራንም ጉዳይ ዘግቦ ነበር። የመንግስቱ ባለስልጣናት የሚወሰዱት እርምጃ ከብሔራዊ ደህንነት ጋር የተያያዘ መሆኑን ገልጸዋል። የናሽናል ክሮኒክል ሪፖርቶች የጋዜጠኝነትን ደረጃዎች የጠበቁ አይደሉም ሲሉ ምክትል የማስታወቂያ ሚኒስትሩ አይዛክ ጃክሰን ከሰዋል። የላይቤሪያ መንግስት በሙሉ ሀገሪቱ ላይ የጸና የአስቸኳይ ሁኔታ አዋጅ ያወጣ ሲሆን በኢቦላ ምክንያት እጅግ የገዘፈ የሞት ጉዳት የደረሰውም እዚያው መሆኑ ይታወቃል።